የአሜሪካ ድምፅ ነው። በራዲዮ ለምታዳምጡን በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ በቴሌቪዥን ራዲዮ በቴሌቪዥን ላይ ለምትከታተሉን ደግሞ በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 29 2014 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን ተከታዮቻችን፣ አድማጮቻችን እንዲሁም የዌብና ማኅበራዊ መገናኛ ብዙሃን ተከታታዮቻችን የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኤ ያገኘ ኤ ዓለም አቀፍ ዕውቅና እንደተሰጠው አስታውቋል። በተባበሩት መንግስታት የሰብአዊ መብቶች ምክር ቤት እና በስሩ በሚገኙ ተቋማት ውስጥ እንዲሁም በተባበሩት መንግስታት የጠቅላላ ጉባኤ አካላት ውስጥ ነጻ ተሳትፎ እንዲኖረው የሚያስችል ነው። አልባብ ተስፋዬ የኮሚሽኑ ጽህፈት ቤት ዳይሬክተር ናቸው። ሌሎችም ዘገባዎች አሉን። ፕሬዚደንት ሳህለወርቅ ጥሪ አላቸው። የባይደንና የፑቲን ንግግር፣ ኮቪድ-19 ፖለቲካዊ እንካሰላንቲያ በምሽቱ ለመጽሔት ከተያዙ ዘገባዎቻችን የተወሰኑት ናቸው። ሌሎችም ዘገባዎችን እንደዚሁ ይዘንላችኋል። ስርጭታችንን በአየር ሞገድ ከምትከታተሉን በተጨማሪ በዌብሳይታችን ላይም በቀጥታ ልታገኙን ትችላላችሁ። አምሃሪክ ዶት ቪኦኤኒውስ ዶት ኮም ብላችሁ ብትገቡ ታገኙናላችሁ። በፌስቡክ ላይቭም አት ቪኦኤ አምሃሪክ ላይ እንገኛለን። ስቱዲዮ ውስጥ ፕሮዲውሰሩ ኤልያስ አስማረ ነው። ቴክኒሽያኑ ኮርኔሌስ ቴነር እንዲሁም የስቱዲዮ ምስልና ድምፅ ቅንብር ራብ ማክሊን ናቸው። ለዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያዋለች እንዲሁም አዘጋጇ ጽዮን ግርማ እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ቆዩ። ከቴሌቪዥናችሁ ከራዲዮናችሁ፣ ከኮምፒውተርና ከስልካችሁ አትራቁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በእቅዳችን መሰረት የመጀመሪያውን ምዕራፍ ዘመቻ በሁለት ሳምንት ውስጥ አሳክተናል ያሉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለተወሰኑ ጊዜያት ወደ ቢሮቸው መመለሳቸውን በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ አስታውቀዋል። በድል የታጀበው የመጀመሪያ ምዕራፍ በሚል ርዕስ የወጣው መግለጫቸው የእስካሁኑን ሂደት ኢትዮጵያን ቀና ያደረገ መሆኑን አመልክተዋል። ሆኖም ትግሉ ገና አለመጠናቀቁን የገለጹት ጠቅላይ ሚኒስትሩ ነፃ ያልወጡ አካባቢዎች አሉን በማለት አክለዋል። በጦር ሜዳ ተሸነፈ መባሉን ያልተቀበሉት የህወሓት መሪዎች ስልታዊ ማፈግፈግ ማድረጋቸውን ገልጸዋል። የሕዋት ቃል አቀባይ አቶ ጌታቸው ረዳ ስለለቀቋቸው ከተሞች በትዊተር ገጻቸው ላይ በትላንትና ሁለት ባወጡት ጽሁፍ ሰሜን ሸዋን ኮምቦልቻንና እና ደሴን የለቀቁት በእቅዳቸው መሰረት መሆኑን ተናግረዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በዛሬው ጽሁፋቸው አሁን የፈተንን ኃይል ዳግመኛ የኢትዮጵያ ፈተና ሆኖ እንዳይመጣ የሚያስችል ዘላቂ መፍትሄ ልንሰጠው ይገባል ብለዋል። ጠቅላይ ሚኒስትሩ ኢትዮጵያ የሚለው የነፃነት ስም የማስጠበቅ የታሪክ አደራ አለብን በሚል የአገሪቱን ጦር ለመብራት ወደ ግንባር የዘመቱት ከሁለት ሳምንታት በፊት ነበር። በጠቅላይ ሚኒስትሩ ውሳኔ የተነቃቁና ጥሪያቸውን የተቀበሉ በርካታ ታዋቂ ሰዎችና ሌሎች ዜጎችም ፈለጋቸውን በመከተል ወደ ተለያዩ ግንባሮች አምርተዋል። የኢትዮጵያ መከላከያ ሰራዊት በሰሜን ሸዋ ከሚሴ፣ በደቡብ ወሎ፣ በሰሜን ወሎና በአፋር ክልል የሚገኙ በርካታ አካባቢዎችን ከህወሓት ኃይሎች በማስለቀቅ መቆጣጠሩን መዘገባችን ይታወሳል። የኬንያ ባለስልጣናት ኬንያ ውስጥ በዩጋንዳ ኬንያ ድንበር አቅራቢያ በምትገኘው ኪሱሙ አውራጃ ውስጥ በአጥፍቶ ጠፊ አሸባሪነት የተጠረጠረ አንድ ሰው ትናንት ማክሰኞ ባደረሰው አደጋ ራሱንና ሌሎች ሁለት ሰዎች መግደሉን አስታወቁ። የኬንያ ፖሊስ ተጠርጣሪው መሰረቱን ሶማሊያ ያደረገው የአሸባሪው አልሸባብ አባል መሆኑን አስታውቋል። የአካባቢው ፖሊሶች ለቪኦኤ እንዳስታወቁት ተጠርጣሪው ግለሰብ በአካባቢው ይኖር የነበረ ሲሆን ለ15 ዓመታት አካባቢውን ለቆ ከሄደ በኋላ ወደ ስፍራው የተመለሰ መሆኑን ገልጸዋል። ኪስሙ አውራጃ ፖሊስ አባል ኮማንደር ሪቻርድ ኒጌኖ ግለሰቡ በራሱ ላይ ያጠመደውን ፈንጂ በማፈንዳት ባደረሰው ጉዳት ስለነበረው ሁኔታ ሲናገሩ እንዲህ ይላሉ ከጎረቤቱ ጋር እየተነጋገረ ባለበት ወቅት አይኢዱ እሱና የጎረቤቱን ሚስት በቅጽበት ገድሎ ጎረቤቱንና ሴት ልጁን አቁስሏል። ጎረቤቱ ቤቱ ወደ ሆስፒታል ሲሄድ ሕይወቱ አልፏል፤ ልጅቱ ሆስፒታል ገብታለች፣ ነገር ግን በተረጋጋ ሁኔታ ላይ ናት። አደጋውን ያደረሰው ሰው የተነሳሳበት ምክንያት ባይታወቅም የኬንያ መገናኛ ብዙሃን ግን ግለሰቡ በአሸባሪዎች ፕሮፓጋንዳ ተጠልፎ የአልሸባብ ቡድንን የተቀላቀለ መሆኑን ይገልጻሉ። ቡሩንዲ ዋና ከተማ ቡጅምቡራ ውስጥ በሚገኝ ዋነኛው እስር ቤት ውስጥ በተነሳ የእሳት አደጋ 38 እስረኞች መሞታቸውን የቡሩንዲ ባለሥልጣናት ዛሬ አስታወቁ። በቀጥታ አስተያየት መስጠት ያልፈለጉ አንድ ባለሥልጣን ለቪኦኤ በቴክስት መልእክት እንዳስታወቁት ኃላፊዎቹ በወሰዱት አስቸኳይ እርምጃ በመቶ ሺዎች የሚቆጠሩ እስረኞችን ማትረፍ ተችሏል ብለዋል። የቡሩንዲ የቤቶች ጉዳይና የማህበረሰብ ደህንነት ልማት ሚኒስትር ቃል አቀባይ እሳቱ የተነሳው እስረኞቹ በእስር ቤት ውስጥ ካለው የኤሌክትሪክ ኃይል ለክፍላቸው የሚሆን መብራት ለመቀጠል ባደረጉት ሙከራ ነው ብለዋል። ይሁን እንጂ የቡሩንዲ ዋነኛው ተቃዋሚ የብሔራዊ ለነፃነት ምክር ፓርቲ መሪ አውጋቶን ሩዋሳ ከቪኦኤ ዘጋቢ ጀምስ ባቲ ጋር ባደረጉት ቃለ መጠይቅ ለአደጋው አፋጣኝ ምላሽ አለመስጠቱን እንደሚከተለው ይገልጻሉ። This fire happened early this morning and uh, it is also unfortunate. ይሄ እሳት አደጋ ዛሬ ጠዋት መድረሱ በጣም በማለት እስረኞቹ የኤሌክትሪክ ማስተላለፊያ ገመዶቹንና መሳሪያዎቹን ከየትና እንዴት እንዳገኟቸው መታወቅ ይኖርበታል ብለዋል። ከዚህም በላይ በቡሩንዲ ያሉት ብዙዎቹ እስር ቤቶች ብዛት ባላቸው እስረኞች የተጨናነቁ በመሆናቸው ይሄኛውም እስር ቤት እንዲሁ ከተሰራበት ዓላማ በላይ ከፍተኛ ቁጥር ያላቸው እስረኞችን የያዘ መሆኑን እንደሚከተለው ይገልጻሉ። ዛሬ ጠዋት የተቃጠለው እስር ቤት በቅኝ አገዛዙ ዘመን የተገነባ ነው። እንደሚመስለኝ ይሄ ቃጠሎ ሲደርስ የሳት አደጋ ቢፈጠር መከላከል የሚያስችል ምንም ነገር በቦቱ አልነበረም። የጌቴጋ እስር ቤት በብሩንዲ እንዳሉት ሌሎች እስር ቤቶች በጣም ከተጨናነቁት ውስጥ ነው። እስር ቤቱ ሲገነባ ለ300 ሰዎች አካባቢ እንዲሆን ተብሎ ነበር የተሰራው። የሳት አደጋው በደረሰ ጊዜ ግን የነበሩት እስረኞች ከ1300 ሰዎች በላይ ነበሩ። ዩናይትድ ስቴትስ በትላንትና ሁለት ከባድ የሰብዓዊ መብት ጥሰት ፈጽመዋል ባለቻቸው በኢራን ሶሪያና ኡጋንዳ በሚገኙ በርካታ ግለሰቦችና ተቋማት ላይ ማዕቀብ መጣሏን አስታወቀች። ማዕቀቡ የወጣው የዲሞክራሲ ጉባኤ የሚደረግበትን ሳምንት ምክንያት በማድረግ መሆኑን የዩናይትድ ስቴትስ የገንዘብ ሚኒስቴር ባወጣው መግለጫ አስታውቋል። ማዕቀቡ ዴሞክራሲ ስርዓትን ባለማክበር ጭቆናን አስፍነዋል፣ ሰላማዊ ተቃዋሚዎችን አፍነዋል ከተባሉት እንደ ኢራን እንዲሁም የኬሚካላዊ የጦር መሳሪያዎችን በሰላማዊ ዜጎች ላይ ተጠቅመዋል ከተባሉት እንደ ሶሪያ ካሉ አገሮች ጋር የተሳሰሩ ግለሰቦችና ተቋማትን ኢላማ ያደረገ መሆኑን መግለጫው አመልክቷል። የማዕቀቡ ውሳኔ በዩናይትድ ስቴትስ ውስጥ ያሉትንና በማዕቀቡ ውስጥ የተካተቱትን ግለሰቦች ሀብት በሙሉ የሚያግድ መሆኑ ተገልጿል። በማዕቀቡ ውስጥ ከተካተቱት ግለሰቦች ውስጥ የዩጋንዳው ወታደራዊ ደህንነት ኃላፊ ሜጀር ጄኔራል አቤል ካንዲሆ የሚገኙበት ሲሆን ማዕቀቡ የተጣለባቸው በሳቸው አስተዳደር ስር በተፈጸሙ የሰብአዊ መብት ጥሰቶች መሆኑ በመግለጫው ተመልክቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የተወካዮች ምክር ቤት እንደ አውሮፓ አቆጣጠር ለ2022 የሚሆን ወታደራዊ ወጪ 768 ቢሊየን ዶላር እንዲሆን በትናንትናው ዕለት ወስነዋል። 360 ለሰባ በሆነ ድምፅ የጸደቀው ወታደራዊ ወይም የመከላከያ በጀት ባልተለመደ መልኩ አነጋጋሪ ሆኖ መቆየቱ ተገልጿል። የሁለቱ ምክር ቤቶች መሪዎች በዝግ ስብሰባ ከተደረገ ውይይት በኋላ በ20 ዓመቱ የአፍጋኒስታን ቆይታ የደረሰውን ለመመርመር የዩክሬንን ወታደራዊ ኃይል ለመደገፍ ከቻይና ውጭ ሆኖ ራሷን ለማስተዳደር ለምትጥረው ታይዋን ድጋፍ ለመስጠት የሚውል የ300 ሚሊዮን ዶላር በጀት እንዲካተት መደረጉ ተመልክቷል። የዩናይትድ ስቴትስ መከላከያም በቻይና ሙዝሊም ውግሮች ጉልበት የተሰራውን ማንኛውንም የጦር መሳሪያ እንዳይገዛም በበጀት ሕጉ ረቂቅ ክልክላው ተቀምጧል። የመጨረሻው በጀት ተወስኖ ሲለቀቅ ፕሬዚደንት ባይደን ከጠየቁት በላይ የ24 ቢሊዮን ዶላር ብልጫ እንዳለውም ተመልክተዋል። የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ለሳውዲ አረቢያ የአየር በአየር የመካከለኛ ርቀት ተወንጫፊ ሚሳኤል እና የሚሳኤል ማስወንጨፊያን ጨምሮ ሌሎች የጦር መሳሪያዎች እንዳይሸጡ የሚያዘውን የሕግ ረቂቅ ውድቅ አደረገ። 67 ለ30 በሆነ ድምፅ ውድቅ የሆነው ረቂቅ የተዘጋጀው በሪፐብሊካን የምክር ቤት አባል ራን ፖል እና ማይክ ሊ እንዲሁም ዴሞክራቶቹን ቡድን በወከሉት በርኒ ሳንደርስ አማካኝነት ነበር። ረቂቁን ያዘጋጁት ሰዎች ዩናይትድ ስቴትስ የጦር መሳሪያዎቹ ሰላማዊ ሰዎችን እንዳይገድሉ ማረጋገጫ ሳያገኙ ወታደራዊ ሽያጭ ለሳውዲ አረቢያ እንዲደርስ ወስነዋል ሲሉ ወቅሰዋቸዋል። ውሳኔውን ውድቅ ያደረጉት የምክር ቤቱ አባላት ደግሞ የፕሬዚደንት ባይደን አስተዳደር ለሳዑዲ አረቢያ የማጥቂያ መሳሪያዎች እንዳይሸጡ ያገደ ስለሆነ የመከላከያ መሳሪያዎችን አይመለከትም ብለዋል። እንደ ኤሮፓ አቆጣጠር ከ1950 ጀምሮ ለረዥም ዓመት በዓለም የታወቀውና ቀዳሚ ነበር የሚባለው ከፍተኛው የጦር መሪዎችና መኮንኖች ማሰልጠኛ የእንግሊዙ የሳንድረስት አካዳሚ ዛሬ ከቻይና ብርቱ ፉክክር እየገጠመውና በተለይ አፍሪካን ጨምሮ የበርካታ አገሮች ምርጫቸው ወደ ቻይና እያዘነበለ መምጣቱ ተገለጸ። ባለፉት ሰባ ዓመታት ከ120 አገሮች የተውጣጡ ወደ አምስት ሺህ የዓለም ጦር መኮንኖች ስልጠናዎቻቸውን ይከታተሉ የነበሩት ለንደን በሚገኘው የሳንድረስት አካዳሚ መሆኑም ተመልክተዋል። ይሁን እንጂ ቻይና የውጭ ሰራዊት ስልጠና መርሃ ግብሯን እያሳደገች መምጣቷንና በተለይም የቀድሞው የእንግሊዝ አስተዳደር ስር የነበሩ አገሮችን ኢላማ በማድረግ ብዙዎቹን ሰልጣኞች ወደ ራሷ መሳቧን አንድ የእንግሊዝ አጥኚ ድርጅት አስታውቋል። መሰረቱን በለንደን ያደረገው የሲቪስታስ የአጥኚዎች ቡድን እንዳስታወቀው ለምሳሌ ከአፍሪካ እንደ ጋና፣ ኡጋንዳ፣ ታንዛኒያ የመሳሰሉት በርካታ ሀገሮች በቻይና የሚደገፉ የፖለቲካና የጦር ትምህርት ቤቶችን ያጣመረ ተቋም እያቋቋሙ ነው ብሏል። የቻይና የጦር ትምህርት መርሃ ግብር መሰረቱ ቻይና በታዳጊ አገሮች ላይ ሊኖራት ከምትፈልገው ተጽዕኖ ጋር የተያያዘ መሆኑንም አጥኞቹ ተናግረዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። አመሰግናለሁ ደረጀ ለዘገባው ለዜናው። እኛም አለን እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። ክቡራትና ክቡራን፣ ዜናው ውስጥ ለተፈጠረው መጠነኛ መረባበሽ ይቅርታ እንጠይቃለን። በቀጥታ ስርጭት ወቅት አንዳንድ ጊዜ እንዲህ አይነት ስርቅታ የሚባል ችግር ወይም መስተጓጎል ይፈጠራል። እንግሊዝኛ ተናጋሪዎቹ ሄካፕ ይሉታል። ሁለተኛ እንዳይደገም ጥረት እናደርጋለን። ከአሜሪካ ድምፅ በቀጥታ የሚተላለፍላችሁ የህዳር 29 2014 ዓ ም ስርጭታችንን ነው እየተከታተላችሁ ያላችሁት። የራዲዮ አድማጮቻችን በ22 ሜትር ባንድ በ13765 ኪሎሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ እንዲሁም በ31 ሜትር ባንድ በ9485 ኪሎ ሄርትስ ላይ ነው ያለ ነው። በራዲዮ በቴሌቪዥን ለምትከታተሉን ደግሞ በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ አለን። እንዲሁም በኢንስታግራም እና በዩቱብም ታገኙናላችሁ። ዌብሳይታችንም ላይ በቀጥታ ታገኙናላችሁ። አሁን ብትገቡ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም ፌስቡክም ላይ አለን። ፌስቡክ ላይቭ አት ቪኦኤ አምሃሪክ አለን። ለኢትዮጵያ የፖለቲካ እና የቀውስ ችግር መፍትሄው ለስልጡን ንግግር መቀመጥ ነው። ሙሪቲሙቲጋ ሁሉም አመራሮች ሊያውቁት የሚገባ ነገር እና በተደጋጋሚው የሚገለጸው በጦርነት ቀጣይነት ያለው መረጋጋት ሊመጣ እንደማይችል ነው። ሙሪቲ ሙቲጋ የዓለም አቀፉ የቀውሶች አጥኚና ተንታኝ ቡድን አይሲጂ የአፍሪካ ቀንድ ቢሮ ዳይሬክተር ናቸው። በምሽቱ ይዘናቸዋል። ቀጥሎ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የምሽቱን አብይ ርዕስ እናስደምጣችሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን በዓለም አቀፉ የብሔራዊ ሰብአዊ መብቶች ተቋማት ኅብረት ኤ ወይም የአንደኛ ደረጃ ዕውቅና ማግኘቱን አሳውቋል። ይህ ዕውቅና ታዲያ ኮሚሽኑ በተለያዩ የተባበሩት መንግስታት ድርጅት ተቋማትና አካላት ውስጥ ነጻና ገለልተኛ ተሳትፎውን ማጠናከር እንዲችል ወይም እንዲሳተፍ እንደሚያደርገው ኮሚሽኑ ዛሬ አስታውቋል። ኅብረቱ በመንግስታቱ ድርጅት የሰብአዊ ጉዳዮች የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮና በአውሮፓ ኅብረት ትብብር በጋራ የሚንቀሳቀስ ነው። መለስካቸው አማሃ ተጨማሪ አለው። ኮሚሽኑ ትናንት ምሽት በድረ ገጹ ይፋ ባደረገው መግለጫ ዓለም አቀፉ የብሔራዊ ሰብአዊ መብቶች ተቋማት ኅብረት የኢትዮጵያ ሰብአዊ መብቶች ኮሚሽን የአንደኛ ደረጃ ዕውቅና አግኝቷል ሲል ማስታወቁን ተናግረዋል። ይህን ዕውቅና ያገኘውም በኅብረቱ የእውቅና ገምጋሚ ንዑስ ኮሚቴ አማካይነት ጥብቅ ምዘና ከተካሄደ በኋላ መሆኑንም የኮሚሽኑ መግለጫ ዘርዝረዋል። ኮሚሽኑ እስከዛሬ የነበረው ደረጃ የሁለተኛ ደረጃ እውቅና ወይንም የቢ ደረጃ የነበረ ቢሆንም በአሁኑ የኮሚሽኑ አመራር ለአዲስ እውቅና ማመልከቻ ያገባው በያዝነው ዓመት በሰኔ ወር እንደነበረ የዋናው ኮሚሽነር ጽህፈት ቤት ዲሬክተር አልባብ ተስፋዬ በተለይ ለቪኦኤ ገልጸዋል። አሁን አዲሱ አመራር ከመጣ በኋላ ብዙ ለውጦች ተካሂደዋል። ስትራክቸራልና ፕሮክላሜሽኑ ራሱ ወይም አዋጁ ሊሚቴሽን ነበረው። በሁለት ሺ አስራ ሶስት ላይ ራሱ ይሄ ተነስቷል እና ፕሮክላሜሽኑም የተቀየረው ሁለት ሺ ሀያ ላይ ነው። ለውጦቹም ይሄ ሬኮሜንዴሽኖችን ወይም ምክረ ሀሳቦች ተሰጥቶ ነበረ። እነዚህ ምክረ ሀሳቦች አልተተገበሩም ነበረ። አሁን ያለንበትን ሁኔታ አይተን ኮሚሽኑ ከስራው ውጪ ማለት ነው ፐብሊክሊ ከሚታየው ስራ ውጪ ኢንተርናሊ ብዙ ለውጥ አካሂዷል እና አሁን ያለንበት ሁኔታ እንደገና አፕላይ ለማድረግ እና ኤስታተስ ለማግኘት ያስችላል ብሎ ስለታሰበ ነው በአሁኑ ጊዜ አፕላይ የተደረገው አለም አቀፉ የብሔራዊ ሰብአዊ መብቶች ተቋማት ህብረት ማለት እውቅናውን ሲሰጥ በጻፈው ላይ እንደተመለከተው ኮሚሽኑ በፈታኝ ሁኔታ ውስጥም ሆኖ የሰብአዊ መብቶችን ለማስጠበቅና ለማስፋፋት እየተጫወተ የሚገኘውን ሚና አድንቀዋል። ወይዘሪት አልባብ ተስፋዬ በበኩላቸው ዛሬ በኢትዮጵያ የሰብአዊ መብቶች አያያዝ ሁኔታ ከአጠቃላዩ ህዋ ወይንም ከባቢ አኳያ የተሻለ ቢሆንም የፖለቲካ ውግንናው ጠንካራ ተቃርኗዊ ገጽታ ስለሚታይበት የኮሚሽኑን ሥራ ብቻ ሳይሆን በገለልተኝነት ለሰብአዊ መብቶች መከበር ለሚታገሉ ሁሉ ፈታኝ ነው ብለዋል። የኮሚሽኑን ተግዳሮቶችም በተለይ ያብራርተዋል። ከአዲሱ ዋና ኮሚሽነራችን ዳንኤል በቀለ ጆይን ካደረገ በኋላ በደንብ ተጠናክሮ ለመስራት ከረ ነው በመሰረት ደግሞ ወደ ተለያዩ የአገሪቷ ክፍሎች በመሄድ በተለይ ከጦርነቱ ጋር ተያይዞ ምርመራ ያካሂዳል። እናም በዚህም ጊዜ የተካረሩ ሳይዶች አሉ። ፖለራይዝድ ነው በጣም ኤንቫይሮንመንቱ። ወደ አንድ ወገን እንዲያዘነብል የኮሚሽኑ ግኝት በጣም ሁሽ አለ እና እነዚህ ናቸው። በተለይ ፊልድ ስራ ላይ ወይም ወደ ከከተማ ወጣ ብለን በምንሰራበት ጊዜ ትንሽ ጫናዎች ያጋጥሙናል። ሪፖርታችንም ላይ ማንንም የሚያስደሱት ግኝት አይደለም። ብዙ ጊዜ ያለውን ነው የምናወራው። ኮሚሽኑ አሁን በዓለም አቀፉ አካል ያገኘው እውቅና ብዙ ጥቅም እንደሚያስገኝለት የዋናው ኮሚሽነር ጽህፈት ቤት ዲሬክተር ያስረዳሉ። በእሳቸው አገላለጽ ኮሚሽኑ የሚያከናውናቸው ስራዎች ዓለም አቀፍ እውቅና ይኖራቸዋል፣ ተቀባይነትና እምነት የሚጣልባቸው ያደርጋቸዋል። በተለይ ኮሚሽኑ በነበረው የአንድ አመታት እድሜው ይህንን የአንደኛ ደረጃ እውቅና ማግኘቱም ለመጀመሪያ ጊዜ ነው ያሉት አልባብ ተስፋዬ ተጨማሪ ጥቅሞችንም ዘርዝረዋል። ከዛ በተሻገረ ደግሞ በተባበሩት መንግስታት የሰብአዊ መብቶች ምክር ቤትና በስሩ በሚገኙ ተቋማት ውስጥ እንዲሁም በተባበሩት መንግስታት የጠቅላላ ጉባኤ አካላት ውስጥ ነጻ ተሳትፎ እንዲኖረው የሚያስችል ነው። ነጻ ተሳትፎ ማለት ምን ማለት ነው? እዚህ ላይ ከአሁንም ድረስ ያው እንደምታወቁት ከኦኤችሲኤችአር ጋር ከዩኤን ሁማን ራይትስ ጽህፈት ቤት ጋር አንድ ላይ ስንሰራ ነበር በነጻነት። አሁን ግን ከሁማን ራይትስ ካውንስል ጋር ማለት ነው፣ ቀጥታ ኢንጌጅ ማድረግ ይችላል ማለት ነው። ከተባበሩት መንግስታት ድርጅት ከተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ ጋር ማለት ነው። አዎ፣ ከጉባኤው ጋር ኤግዛክትሊ። ጀኒቫ ውስጥ በሚደረጉት ሁማን ራይትስ ካውንስል ሴሽኖች እንደ አንድ ተሳታፊ ኢንጌጅ ሊያደርግ ይችላል። ከዛም ሌላ ደግሞ ስፔሲፊክ የሆኑ ደግሞ ሰብአዊ መብት ላይ የሚሰሩ ትሪቲ ቦዲዝ የሚባሉ አሉ። ከነሱ ጋርም ኢንጌጅ ሊያደርግ ይችላል ዳይሬክትሊ። ይሄ ግሎባል አላየንስ ውስጥ ይሄ ጋምሪ ውስጥም አንድ አባል መሆን ይችላል። ቮት ማድረግ ይችላል ሰው። እንደዚህ አይነት ቤነፊቶች አሉት ማለት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፉት ጥቂት ዓመታት ካከናወናቸው ስራዎች መካከል በዓለም አቀፍ ደረጃ ጎልቶ የሚታወቀው በመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ጋር በጋራ ሆነው በትግራይ ክልል በተቀሰቀሰው ጦርነት በክልሉ ተፈጽመዋል የተባሉ የመብቶች ጥሰት ላይ ምርመራ አድርገው ባወጡት ዘገባ ነው። ይህም ዘገባ ሕወሓት የኮሚሽኑን ገለልተኝነት የማይቀበለው መሆኑን ገልጾ ዘገባውንም ውድቅ ማድረጉ አይዘነጋም። የብሔራዊ የሰብአዊ መብቶች ተቋማት በመንግሥታት በአዋጅ የሚቋቋሙ ሲሆኑ ከሲቪል ማኅበረሰብ የሰብአዊ መብቶች ተቋማት ይለያሉ። የዓለም አቀፉ ብሔራዊ የሰብአዊ መብቶች ተቋማት ኅብረት 118 አባላት ያሉት ሲሆን የህብረቱ ጽህፈት ቤት ሆኖ የሚያገለግለው የተባበሩት መንግሥታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ነው። ለብሔራዊ የሰብአዊ መብቶች ተቋማት መገምገሚያ መስፈርቶች ወይም የፓሪስ መርሆዎች ተብለው የሚታወቁት መመዘኛዎች እንደ አውሮፓ አቆጣጠር በ1993 ዓ ም በተባበሩት መንግሥታት ድርጅት ጠቅላላ ጉባኤ የጸደቁ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር መለስካቸውን አመሰግናለሁ ለዘገባው የትንታኔው መጽሔት ይቀጥላል ተፈናቃዮችን ወደየአካባቢያቸው መመለስና ማቋቋም የጦርነትን ያህል ከባድ ነው ብለዋል ፕሬዚደንት ሳህለ ወርቅ ዘውዴ። በመሆኑም ተፈናቃዮቹን ወደ የአካባቢው የመመለስና የማቋቋም ጉዳይ ከፍተኛ ትኩረት ሊሰጠው የሚገባ እንደሆነ አሳስበዋል። ኢትዮጵያውያን ሁሉ በያሉበት እንዲረባረቡም ጥሪ አቅርበዋል። ፕሬዚደንቷ ዛሬ ድሬዳዋ ላይ በተከናወነው የብሔር ብሔረሰቦችና ሕዝቦች ቀን ክብረ በዓል ላይ ተገኝተው ንግግር ያደረጉት ፕሬዚደንት ሳህለ ወርቅ ስለ ሀገር መፍረስ የሚነሳው ሐሳብ ከሁሉም ሰው ሕሊና ሊጠፋ ይገባዋል ብለዋል። አዲስ ቸኩል ተከታትሎታል። የኢትዮጵያ ፕሬዚዳንት ሳህለወርቅ ዘውዴ ዛሬ በድሬዳዋ ከተማ ባደረጉት ንግግር በሰሜኑ ኢትዮጵያ ጦርነት የተጎዱ አካባቢዎችን መልሶ ማቋቋም ቀዳሚ ተግባር መሆን እንዳለበት አሳስበዋል። ከጦርነት በኋላ ማገገማል። አዲስ ቀን ይነጋል። ይሄ የማይቀር ነው። መልሶ መገንባት፣ ሰላምን መገንባት የተፈናቀሉትን ወደ ቀያቸው እንዲመለሱ ማድረግ ከኛ ነው የሚጠብቀው። ማንም የሚመጣልን የለም። ይኸው የእኛው የቤት ስራ ነው። የወደመውን መልሶ መገንባት ይኖርብናል። በርካታ ልጆች ወደ ትምህርት ቤት ገበታ ለመመለስ ብዙ ጊዜ እንደሚፈጅባቸው ነው የምናየው። በደረሰው ውድመት ለመልሶ ግንባታው የኢትዮጵያ ልጆች መረባረብ አለብን። እንደ ጦርነቱ ሁሉ ቀላል ስራ አይደለም መልሶ ግንባታው። ወገኖቻችን ወደ ነበሩበት ሕይወት መመለስ አለብን። እንደ አገር ትግላችን ኑሯቸውን ለማሻሻል ነው እንደ አገር የምንታገለው እንጂ ወደኋላ እንዲሄዱ አይደለም። እና ይሄ የደረሰውን በቶሎ መቀልበስ ይኖርብናል። ፕሬዚዳንቷ ብሔራዊ መግባባት ለመፍጠር መሰራት እንዳለበት ያሳሰቡ ሲሆን ብሔራዊ መግባባት በሌሎች ሀገሮች ላይም ውጤት አስገኝቶ አይተነዋል ብለዋል። ሀገራችን ከገባችበት ቀውስ ለመውጣት መላውን መፈለግ ደግሞ ከሁሉ አስቀድሞ የእኛ ኢትዮጵያውያን ፈንታ ነው። ምን ቢባል ምን በእውነቱ ዘላቂ የሚሆነው ከኮንቴክስት ውጭ የማይወጣ ወዘተ፣ እኛም ራሳችን ስንኖርበት ነው። ያለውን ትክክለኛ ሁኔታ ተረድተን ለራሳችን ችግር የራሳችን ምላሽ መፈለግ የሚጠበቅብን ተግባር ነው። በዚህ ረገድ ዘላቂ ሰላምና ጠንካራ ሀገር ለመገንባት ከቁስሎቻችን እንድናገግም፣ ቁስላችን እንዲሽር ሊረዳን የሚችለው አካታችንና እውነተኛ የሆነ ውይይት በመካከላችን ለማካሄድ ስንችል ነው አሉ የተባሉ ችግሮቻችንን ሳንደባበቅ ልንነጋገርባቸው የምንችልበትን ሁኔታ ይፈጥርልናል። ይህ ጉዳይ ሁላችሁም እንደምታውቁት በክቡር ጠቅላይ ሚኒስትርም በባለስሜታቸው ወቅት እንደተናገሩት ከፍተኛ ትኩረት በከፍተኛ የተሰራበት በመሆኑ አጠናክሮ እንዲቀጥልበትና እንዲቀጥልበት ሊበረታታ ብሎም በተፈለገው ሁሉ ሁላችንም ድጋፋችን ልንሰጠው ይገባል። ብዙ ቦታ ስራ ላይ ሲውል አይተናል። ጥሩ ሀገራዊ መግባባት እንዲፈጠር፣ ሰላም እንዲሰፍን፣ አብሮነት እንዲጠናከር እንደረዳም አይተናል። ዋናው ደግሞ ከዛ በኋላ የምናሳልፈው ውሳኔም ተግባር ላይ ማዋል ነው። ስብሰባ ብቻውን አይበቃምልን። ፕሬዚዳንት ሳልወርቅ በዛሬ ንግግራቸው በሰሜን ኢትዮጵያ ስለተካሄደው ጦርነት የተናገሩ ሲሆን የጦርነቱ ዓላማ ሀገር ማፍረስ በመሆኑ ይህን ለመከላከል የኢትዮጵያ መንግስት እርምጃ መውሰዱን ገልጸዋል። ስለ ሀገር መፍረስ የሚነሳው ሀሳብ ከሁሉም ሰው ህሊና ውስጥም መጥፋት እንዳለበት ነው የጠቆሙት። ኢትዮጵያ ከሁላችንም በላይ ነች፣ ከማናችንም በላይ ነች። እንጠብቃት፣ እንንከባከባት። በሀገር ቀልድ የለም። ዞር ብሎ ማየት ይበቃል። በዚህ ላይ ሁለተኛ ሀገር አለን ብሎ የቀለዱ የት እንደደረሱ አገር አፍራሽም በቅጡ ሁላችንም መታገል ይኖርብናል። ሀገር ይገነባል እንጂ አይፈርስም። ይሄ የማፍረስ የሚባል ነገር ከሁላችንም ከሁሉ ሰው ልቦና እና ህሊና ውጪ የሆነ አስተሳሰብ መሆን አለበት ብዬ አምናለሁ። በዚህ በዓል አከባበር ላይ ያገኘ ናቸው አምባሳደር ዲና ሙፍቲ የብሔሮችና ብሔረሰቦችን በዓል ማክበር ብዝሃነትን የሚያንጸባርቅ በመሆኑ በበጎ የሚታይ ተግባር መሆኑን ገልጸዋል። ወላ ይሄኛው የዘንድሮ አስራ ስድስተኛው የብሔር ብሔረሰቦችና ህዝቦች በዓል እየተከበረ ያለው ብዝሃነትን ለወንድማማችነት በሚል ህብረ ብሔራዊነትን ለወንድማማችነት በሚል መሪ ሆኖ አሁን ያለውን ወቅታዊ ሁኔታ ታሳቢ ያደርጋል። በህዝቦች መካከል ያለውን አንድነት፣ አንድ የኢኮኖሚ የፖለቲካ ማህበረሰብ የመፍጠሩን ጉዞ ማፋጠን፣ ለዚህም የሀገርን አንድነት፣ የሀገርን ሰላም፣ የሀገርን ጸጥታ፣ የሀገርን ልማት የመደገፍ አሁን ደግሞ በሀገር ሉዓላዊነት ላይ የተደቀነውን ነገር በጋራ መቋቋም አቅጣጫ የተያዘበትና በትልቅ ብሔራዊ ስሜት ኢትዮጵያዊነት ስሜት ኢትዮጵያዊነትን የማበልጸግን ግብ ይዞ እየተከበረ ያለ። ምናልባት ቀደም ሲል የነበሩት በዓላት ብዙዎቹ በልዩነት ላይ የማተኮር ነገር አለ። ብዙነትን ማክበር ተገቢ ነው፣ አስፈላጊ ነው። ነገር ግን አላማው አሁንም አንድ የኢኮኖሚና የፖለቲካ ማህበረሰብ መፍጠር ነው። ከዚህ ካፈነገጠ ግን አደጋ አለው እና ይህንን ታሳቢ ያደረገ በዓል ነው ማለት ነው። በዛሬው ባል ላይ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች የሀገር ሁሉና የማስከበር ሚና በሚል ርዕስ ጥናታዊ ጽሁፍም ቀርቦ ነበር። ከጥናት አቅራቢው ጋር ያደረግነውን ውይይት በሌላ ጊዜ እንመለስበታለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ ለዘገባው ተከታዩ ዘገባ ወደ ዩናይትድ ስቴትስ እና ሩሲያ ጉዳይ ይወስደናል። ከሩሲያው አቻቸው ቭላዲሚር ፑቲን ጋር ትናንት በቪዲዮ በርቀት የተወያዩት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ሞስኮ ዩክሬንን ለመውረር ካሰበች ከዋሽንግተን ሊሰጥ የሚችል ያሉትን ምላሽ ነግረዋቸዋል። የዋይት ሀውስ ቢሯችን ኃላፊ የፓትሲ ዊዳኩስዋራ ዘገባ ነው። ሀብታሙ ስዩም ያቀርበዋል። ይቅርታ፣ አሉላ ከበደ ነው ያቀርበዋል። የዩክሬን ጦር ሰራዊት እንደ አውሮፓውያን ዘመን አቆጣጠር በ1991 ዓ ም ኬቭ ከሩሲያ ተለይታ እንደ ሀገር የተመሠረተችበትን 30ኛ ዓመት እያከበረ ባለበት በትላንትናው ዕለት ነው በዚያች አገር ዕጣ ጉዳይ ሁለቱ መሪዎች በርቀት ነገር ግን መታየት በሚያስችል ዘዴ የተነጋገሩት። ሰላም እንኳን በድጋሚ ያገኘሁት ለዜና ተቋማት በቪዲዮ መቅረጽ ያልተፈቀደው ይህ የአሁኑ ስብሰባቸው ሁለቱ መሪዎች ባለፈው የሰኔ ወር ጄኔቫ ላይ በአካል ተገናኝተው ያደረጉት ጉባኤ ተከታይ መሆኑ ነው በአካባቢው እያከማችሁ ያሉትን ቁጥሩ አስር ሺህ የሚጠጋ ወታደር ወደ ዩክሬን ድንበር አቅራቢያ ማስጠጋቱን እንዲያቆሙ ሲሉ ነው ባይደን ፑቲንን ያስጠነቀቋቸው የፕሬዚዳንት ባይደን ብሔራዊ የደህንነት አማካሪ ጄክ ሱሊቫን ሩሲያ ዘልቃ ዩክሬንን ከወረረች ዩናይትድ ስቴትስና አውሮጳውያን አጋሮቿ የኢኮኖሚ ነክ እርምጃዎችን ይወስዳሉ። እንዲሁም ለዩክሬን ካሁን ቀደም ካቀረብናቸው ተጨማሪ የጦር መከላከያዎች እንሰጣለን። በስተምሥራቁ ጫፍ ያሉንን የኔቶ አጋሮቻችንን ከእንዲመሰሉ የጦር ፍጥጫ ራሳቸውን ለመከላከል የሚያግዙ ተጨማሪ ጉልበት በሚያስገኝ መልኩ እናጠናክራለን። ሞስኮ ክሬሚያን ከያዘችበት እንደ አውሮፓውያኑ የዘመን አቆጣጠር ከ 2014 ዓ ም አንስቶ ዩክሬን በምስራቃዊ ግዛቶቿ አፍቃሪ ሩሲያ ተገንጣዮችን በመዋጋት ላይ ናት። በትላንቱ የሁለቱ መሪዎች ጉባኤ ወቅት ታዲያ ፑቲን የኔቶ አባል የመሆን ጥያቄ ያቀረበችውን ዩክሬንን የምዕራቡ ዓለም ወታደራዊ ጥምረት በአባልነት እንደማያካትታት ማረጋገጫ ይሰጧቸው ዘንድ ነው ባይደንን የጠየቁት። ይህ እጅግ ከባድ በሆነ ጊዜ ውስጥ የሚደረግ የሥራ ውይይት ነው። በአውሮፓ ያለው ወታደራዊ ፍጥጫ ከመጠን በላይ የተባባሰ ነው። በእጅጉ ያልተለመደ ነው። ባይደን እንደ ባለጋራ ከሚቆጠር አገር መሪ ጋር በርቀት ቴክኖሎጂ አማካኝነት ሲነጋገሩ ይህ ያሁኑ ሁለተኛቸው መሆኑ ነው። ከጥቂት ሳምንታት በፊት ሌላ ብርቱ የግዛት ይዞታ ውዝግብ በሚነሳባት ታይዋን ጉዳይ ተመሳሳይ ውይይት ከቻይናዎቻቸው ፕሬዚዳንት ሺ ጂንፒንግ ጋር አድርገዋል። ማክስ በርግማን በዩናይት ስቴትሱ የፖሊሲ ጥናት ተቋም ሴንተር ፎር አሜሪካን ፕሮግረስ ከፍተኛ ተመራማሪ ናቸው። ሩሲያ በዩክሬን ላይ ወረራ ፈጽማ ምንም ሳይደርስባት መቀጠል የቻለች እንደተሳካላት ተደርጎ የምትታይ ከሆነ ሁኔታውም በቅርብ እየተከታተለች ያለችው ቻይና በታይዋን ላይ ልትፈጽም ለምትችለው ተመሳሳይ ወታደራዊ ዘመቻ እንደ ልምምድ ሂደት አድርጋ ነው የምትወስደው። ሩሲያ ዩክሬንን፣ ቻይና ደግሞ በፊናዋ ታይዋንን በተመሳሳይ ቢወሩ ሊፈጠር ለሚችለው በከፋ ቀውስ የሚመሰል ሁኔታ ዩናይትድ ስቴትስ ተዘጋጅታ እንደሆን በሚል የአሜሪካ ድምፅ ለዋይት ሀውስ ላቀረበው ጥያቄ መልስ የሰጡት የባይደን የደህንነት ጉዳዮች አማካሪ ጄክ ሱሊቫን ይህን ብለዋል። እንዲህ ያለው ነገር ቀድሞኑ እንደማይሞከርም ሆነ በዲፕሎማሲው ጎራ የተገለጸውን የመሰለ በታይዋን ሊደገም የሚችል ሁኔታ ጨርሶ እንዳይፈጠር ዩናይትድ ስቴትስ ማንኛውንም ልትወስድ የምትችለውን እርምጃ ትወስዳለች። እናም በዩክሬን ላይ ሊቃጣ የሚችል ወረራ ለመቀልበስ እንዳይሞከር ማድረግ ያ ነው። አሁን እየተከተልን ያለ ነው ፖሊሲ የተቋረጠውን የኢራን የኒውክሌር ጦር መሳሪያ ድርድር አስመልክቶ ሁለቱ መሪዎች ፍሬያማ ንግግር አድርገዋል ሲል ዋይት ሀውስ አመልክተዋል። በመጪው የአውሮፓውያኑ 2022 ዓ ም ከሚካሄደው የአማካይ ዘመን በመባል የሚታወቀው የምክር ቤቶች ምርጫ አስቀድሞ ኮቪድ-19 ካስከተለው ወረርሽኝ ለማገገም በተያዘው ጥረት አስተዳደራቸው የተጠመደው ባይደን ሊቀሰቀሱ የሚችሉ ማናቸውንም ግጭቶች እንደምንም ለማስቀረት ብርቱ ፍላጎት አላቸው። ከፑቲን ጋር ተገናኝተው ከመወያየታቸው በርካታ ሰዓታት አስቀድሞ ነበር ባይደን የጃፓን ጦር ፐርል ሃርበር በነበረው የዩናይት ስቴትስ ባህር ኃይል ጦር ሰፈር ላይ ያደረሰው ወታደራዊ ጥቃት 80ኛ ዓመት መታሰቢያ ወደ ዋሽንግተኑ የሁለተኛው ዓለም ጦርነት መታሰቢያ ሐውልት ስፍራ በማቅናት በጽሞና በተካሄደው ስነ ስርዓት ተሳትፈው አመሰግናለሁ ፓትሲንና ሉላን ለዚህ ዘገባ። ወደ ተከታዩ ዘገባ እንሸጋገራለን። በኮቪድ-19ና በኮሮና ቫይረስ ስር የመኖርን አስጨናቂና አስቸጋሪ ፈተና ባለፉት ሁለት ዓመታት ውስጥ በተለይ በተከተቡና ባልተከተቡ ሰዎች መካከል ያለው መከፋፈል ይበልጥ ፈታኝ እንዲሆን አድርጎታል። የሁለቱን ወገኖች ሀሳቦችና ሀሳቦችንም ለማስቀየር እየተደረገ ያለውን ጥረት ሪፖርተራችን ካሪና ባፍራዣን ቃኝታለች። ሀብታሙ ስዩም ያቀርበዋል። ባለፉት ሁለት ዓመታት የኮቪድ-19 ክትባት አሜሪካውያንን ለሀሳብ ግጭት ያበቃ ነጥብ ነበረ። አለመከተብ የወሰኑ የኋላ የኋላ ግን በቫይረሱ የተያዙ ወይንም የሞቱ ሰዎችን ለማሳፈር ሆን ተብለው የተከፈቱ ዌብሳይቶች ነበሩ። በሌላ በኩል ደግሞ ዶክተር አንተኒ ፋውቺን የመሰሉ ክትባት መውሰድን የሚደግፉ ሰዎችንና የህብረተሰብ ጤና ባለሙያዎች ላይ ጥቃት ስለመድረሱ የሚናገሩ ዘገባዎችም ነበሩ። የፖለቲካውን ነገር ትተን ሐቁን ብንመለከት ኮቪድ ያልተከተቡ ሰዎችን ከማናቸውም በበለጠ ጎድተዋል። ይህንን ሐቅ ግን ከቁም ነገር የቆጠረው ያለ አይመስልም። ፔር ካርሎ ቫልደሴሎ በክሌርሞንት ማኬና ኮሌጅ ውስጥ የስነ ልቦና ጉዳዮች ረዳት ፕሮፌሰር ናቸው። Uh, the virus uh, is a highly ቫይረሱን በተመለከተ ያየነው ነገር ቡድናዊነት የሚነበብበት በእጅጉ ፖለቲካዊ ቅኝት ያለው ነው። ሰዎች ከቡድናቸው ውጭ ያለ ሰው ሲሰቃይ የሚያሳዩት ስሜት አልባነትን ነው። ከዚህ በባሰ መልኩ ደግሞ ከቡድናቸው ውጪ በሆነ ሰው ላይ በሚደርስ ሕመም የሚደሰቱም አሉ ነው ያሉት። ጥሩተኛዋ ሊንዳ መርሰር ቀደም ብለው የኮቪድ-19 ክትባትን ይቃወሙ ነበር። የእሳቸው ጥርጣሬ ክትባቱ ከተገኘበት ፍጥነት ጋር የሚገናኝ ነው። ዘመዶቻቸውና የቀድሞ ስራ አጋሮቻቸው ይህንን ጥርጣሬ ይጋሯቸዋል። ነገር ግን ይህ አቋማቸው እሳቸው ባለፈው ዓመት በቫይረሱ ከተያዙ በኋላ ተለውጠዋል። የተወሰኑ ሳምንታትን በሆስፒታል ውስጥ ካሳለፉ በኋላ ከቤተሰቦቻቸው ጋር ክትባቱን ወስደዋል። ይሁን በቃ ክትባቱን ስጡኝ እንድል አድርጎኛል፣ ምክንያቱም ክትባቱ እንደኔ ከመታመም ያድናችኋል። በድጋሚ በኮቪድ ከመያዝ መከተብን መርጫለሁ። ባለሙያዎች የመርሰር ታሪክ ክትባትን የሚቃወሙ ሰዎች የሌሎችን ሀሳብ እንዴት ማስለወጥ እንደሚችሉ የሚያሳይ ነው ይላሉ። ረዳት ፕሮፌሰር ፔርካርሎ ቮልደሴሎ በድጋሚ በትንሹ ከስነ ልቦና አንጻር ካየነው ክትባትን የሚቃወሙ ሰዎች በዜና ላይ ከሚያነቧቸው ምን ያህል ሰዎች በኮቪድ ምክንያት በየቀኑ እንደሚሞቱ የክትባቱን ፍቱንነት ከሚናገሩ ታሪኮች ይልቅ በበሽታው የተሰቃየ የቡድናቸው አባል ታሪክ የበለጠ ቢገፋፋቸው ትርጉም ይሰጣል ነው ያሉት። በብሪሃም ያንግ ዩኒቨርስቲ የተደረገ ጥናት ግላዊ ታሪኮች ከገጽታ አልባ ስታስቲክ ወይም የቁጥሮች መግለጫ ይልቅ ክትባትን የማበረታታት አቅም እንዳላቸው ይፋ አድርጓል። በአንደኛው ሙከራ ላይ ክትባትን የሚቃወሙ ተማሪዎች በክትባት ሊገታ በሚችለው በሽታ የተያዙ ሰዎችን እንዲጠይቁ ተደረገ። በመጨረሻም ሰባ በመቶ ተማሪዎች በክትባት ላይ የነበራቸውን አቋም ቀይረው ተገኙ። ባለሙያዎች ከአደባባይ ማሸማቀቅ ይልቅ ትምህርት ስለ ክትባት ያለን አመለካከት ለመቀየር የተሻለ እንደሆነ ይጠቁማሉ። አመሰግናለሁ፣ ሀብታሙ ለዘገባው እንዲሁም ካሪናን። ክቡራትና ክቡራን አድማጮች፣ ተመልካቾች፣ ተከታዮቻችን የዜናውና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ36 ደቂቃ ሆኗል። ይቀጥላል ዝግጅታችን እስከ ምሽቱ አራት ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ነው። በቀጥታ እየደረስናቸው ያለ ነው። ከዚህ ከመደበኛ ስርጭታችን በተጨማሪ በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በ19ና በ25 ሜትር ባንድ ጋቢና በሚል ርዕስ የሚሰራጨውን የወጣቶች ዝግጅታችንንም እንዲሁ እንድትከታተሉ በአክብሮት እንጋብዛለን። አስተያየቶቻችሁን፣ ሐሳቦቻችሁን በሁሉም የማኅበራዊ መገናኛዎቻችን ላይ አንሸራሽሩ፣ ግን ጨዋነት በተሞላበትና ገንቢ በሆነ ሁኔታ እንዲሆን ከአክብሮት ጋር እንጠይቃለን። ክቡራትና ክቡራን አድማጮች ይቀጥላል ዝግጅታችን። ዌብሳይታችን በነገራችን ላይ አምሀሪክ ዶት ቪኦኤ ኒውስ ዶት ኮም መሆኑን በድጋሚ ላስታውስ። የፌስቡክ ላይቭና ማህበራዊ መገናኛዎች አድራሻችን አት ቪኦኤ አምሀሪክ ነው። አስተያየቶቻችሁን እና ሌሎችም ሀሳቦቻችሁን ወደ እኛ ቀጥታ መላክ ደግሞ ከፈለጋችሁ በኢሜይል ኤች ኦአርኤን አት ቪኦኤ ኒውስ ዶት ኮም ብላችሁ መላክ ትችላላችሁ። ወይም ደግሞ ተዘዋዋሪ የስልክ መስመር አለን። በተቀመጠው መመሪያ መሰረት ማኖር ትችላላችሁ 2022059942 የውስጥ መስመር 14 ነው። የምሽቱ የአየር ስርጭት ፕሮዲውሰር ኤልያስ አስማረ ነው። ቴክኒሽያኑ ኮርኔሊየስ ቴነር ነው። የስቱዲዮ ድምፅና ምስል ቅንብር ቴክኒሽያን ራብ ማክሊን ነው። የቪዲዮ ኤዲተሮቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያ ሆነች። ዋና አዘጋጇ ጽዮን ግርማ፣ እኔም እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። አሁን ወደ ተከታዩ ዝግጅት እናልፋለን። የሕወሓት ታጣቂዎች ይዘዋቸው ከነበሩ አካባቢዎች መውጣታቸው ምናልባት ምናልባት ሁከቱ ወደ ዋና ከተማይቱ ሊዛምት ይችላል የሚለውን ስጋት በዓለም አቀፉ ማኅበረሰብ ዘንድ ሰፍኖ የነበረውን ቢያስወግደውም ጦርነቱ ግን አሁንም በሺዎች የሚቆጠሩ ኢትዮጵያውያንን ሕይወት አደጋ ላይ እንደጣለ መሆኑን የዓለም አቀፉ የቀውሶች አጥኝና ተንታኝ የምስራቅ አፍሪካ ቢሮ ዳይሬክተር ሙሪቲ ሙቲጋ ለቪኦኤ ተናግረዋል። የኢትዮጵያን የፖለቲካ ችግር የቀውስ ችግር በሰላም ለመፍታት በዘላቂ ሁኔታ ለመፍታት ብቸኛ መፍትሄው ለስልጡን ንግግር መቀመጥ ነው ብለዋል። ሙሪቲ ሙቲጋ ስመኝሽ ቆያ አነጋግራቸዋለች። በ አማራ እና በአማራና በአፋር ክልል አማጺያኑ የትግራይ ኃይል ተቆጣጥረዋቸው የነበሩ ቁልፍ ከተሞች ነፃ መውጣታቸውን የኢትዮጵያ መንግስት በዚህ ሳምንት አስታውቋል። ህወሀት በበኩሉ ከተሞቹን ለስልታዊ ማፈግፈግ ጥሎ መውጣቱን ገልጿል። እነዚህን ሁኔታዎች እንዴት ያዋቸዋል? ጦርነቱ ባለፈው ዓመት ጥቅምት ከጀመረ ጊዜ አንስቶ ብዙ ሁኔታዎች ተቀያይረዋል። ሆኖም የትግራይ ኃይሎች ከአዲስ አበባ 200 ኪሎ ሜትር ርቀት ላይ ሆነው ወደ መዲናዋ ለመድረስ ከነበራቸው ይዞታ አንጻር ለአዲስ አበባ ያደላ እጅግ ከፍተኛ ለውጥ ነው የታየው። የትግራይ ኃይሎች ይዘዋቸው ከነበሩትና በተለይም የውጭ ኤምባሲዎች አዲስ አበባ ላይ ጥቃት ሊኖር ይችላል ብለው እንዲፈሩ ካደረጓቸው እንደ ደሴና ኮምቦልቻ ካሉ ቁልፍ ከተማዎች ለቀው ወጥተዋል። ይሄ ለአዲስ አበባ ትልቅ ድል ነው። መዲናዋ ላይ ሊደርስ ይችላል ተብሎ የተፈራው ጥቃትም ከዚህ በኋላ አይኖርም። ግን ማስታወስ ያለብን ነገሮች አሁንም አላበቁም። በጦርነቱ ውስጥ ከአንድ ዘንግ ወደ ሌላ ዘንግ የተደረገ ሽግግር ነው። በአጠቃላይ ግን የጠቅላይ ሚኒስቴር አብይ ሰራዊት ድል እያደረገ ያለ ይመስላል። እንግዲህ ህወሀት አሁን የጠቀሷቸውን ከተሞች ጥሎ የወጣው ለሌላ ጥቃት ለመዘጋጀት መሆኑን ገልጿል። ቀደም ሲል እንዳሉት ይዘዋቸው የነበሩትን ከተሞች ለመቆጣጠር ብዙ ሕይወትና ንብረት ቷልና በድንገት የስልት ለውጥ አድርገናል ማለታቸው የሚያስከፍለውን ዋጋ እንዴት ያዩታል? ይህ ጦርነት በጨለማ ውስጥ እየተካሄደ እንደሆነ ማስታወስ ያስፈልጋል። በውጊያ ቦታ ገለልተኛ ዘገባ በሌለበት መረጃ ማግኘት በጣም አስቸጋሪ ነው። ስለዚህ ሁለቱም ወገኖች የሚያወጧቸውን ተቀናቃኝ ትርክቶች ነው የምንሰማው። ያም ሆኖ ግን ጦርነቱ እያስከፈለ ያለው ዋጋ እጅግ ከፍተኛ ነው። መጀመሪያ በጥቅምት ወር ላይ የፌዴራሉ ኃይሎች ወደ ትግራይ ሲገቡ፣ ከዚያ ደግሞ ሰኔ በኋላ የትግራይ ተዋጊዎች ከትግራይ ወጥተው ወደ አማራና አፋር ክልሎች ከገቡ በኋላ በመቶና በሺዎች የሚቆጠሩት ሰዎች ተፈናቅለዋል። የረሃብ ችግር አለ። በጣም ብዙ ሰዎችም ሕይወታቸውን አጥተዋል። ዋናው ነገር ለኢትዮጵያ የሚጠቅማት የዚህ ጦርነት በፍጥነት ማቆም ነው። ምክንያቱም በሕይወትና በንብረት ላይ እያደረሰ ያለው ውድመት ከፍተኛ ነው። የኢትዮጵያ ሰብአዊ መብት ኮሚሽን በአማራና በአፋር ክልሎች ባሉ ከተሞች ከፍተኛ የሰብአዊ መብት ጥሰቶች መፈጸማቸውን የሚገልጹ ሪፖርቶች እየደረሱት መሆኑንና በቦታው ሄዶ እንደሚያጣራ አስታውቋል። ሆኖም የኢትዮጵያ መንግስት ዓለም አቀፉ ማህበረሰብ ለእነዚህ ጥሰቶች ትኩረት እየሰጠ አይደለም በማለት እየከሰሰ ነው። ዓለም አቀፉ ማህበረሰብ በአፋርና በአማራ ለተፈጸሙት የመብት ጥሰቶች በቂ ትኩረት አልሰጠም ይላሉ። ከተለያዩ ሪፖርቶች እንደምናየው ሁለቱም ወገኖች የተለያዩ ጥቃቶችን አድርሰዋል። በተለይ በሴቶችና ልጃገረዶች ላይ በንብረት ውድመትና፣ ሆን ተብሎ ከተሞችን የማጥቃት የመሳሰሉት ከፍተኛ ክሶችን እያየን ነው። እነዚህ ክሶች አግባብ በሆነ መልኩ በእኩል ደረጃ ምርመራ ሊካሄድባቸው ይገባል። አሁንም ማስታወስ የሚገባን የኢትዮጵያ የወደፊት እጣ ፈንታ በተሻለ ሁኔታ ሊጠበቅ የሚችለው ለእነዚህ ለደረሱት ጥቃቶች በተወሰነ ሁኔታ ተጠያቂነት ሲኖር ነው። ሌላው ማስታወስ የሚገባው ደግሞ በጣም ብዙ ተቀናቃኝ ትርክቶች መኖራቸውን ነው። ስለዚህ የሚደረገው ምርመራ ገለልተኛ በሆነ ቡድን መሆኑም በጣም አስፈላጊ ነው። እንግዲህ ስለ ወደፊት ዕጣ ፈንታ ካነሳን ሁሉም የጦርነቱ ተሳታፊዎች የበላይነት እያገኙ መሆኑንና አንዱ ሌላውን እያጠፋ እንደሆነ ነው የሚገልጹትና ይህ የጦርነት አቅጣጫ ወዴት እየሄደ ነው? ማብቂያውስ ምን ሊመስል ይችላል? ሁሉም አመራሮች ሊያውቁት የሚገባ ነገርና በተደጋጋሚው የሚገለጸው በጦርነት ቀጣይነት ያለው መረጋጋት ሊመጣ እንደማይችል ነው። በኢትዮጵያ ያለው በዋናነት የፖለቲካ አለመግባባት ሆኖ በውስጡ ያሉት ቡድኖች ልዩነታቸውን በወታደራዊ ኃይል ለመፍታት የወሰኑበት ሁኔታ ነው። እውነቱ ግን አንዳቸውን ሌላኛውን በጦር ሜዳ ሙሉ በሙሉ ሊያሸንፉ አይችሉም። በመጨረሻ የሁኔታ የሚፈታው በመነጋገር ነው። ስለዚህ ውይይት ለመጀመር አዲስ አበባ በትግራይ አካባቢዎች ላይ ያስቀምጠውን የሰብአዊ እርዳታ እቀባ ማንሳትና የትግራይ አመራሮች ደግሞ ፍላጎታቸውን በኃይል መጫን እንደማይችሉ ተረድተው ለፌዴራሉ መንግስት እውቅና መስጠት አለባቸው። ባለፉት ወራት ከሆነው የተረዳነው ነገር ማናቸውም በወታደራዊ ኃይል ማሸነፍ እንደማይችሉ ነው። እንግዲህ ቀደም ሲል እንደጠቀስ ነው፣ ህወሀት ይዟቸው ከነበሩት ቁልፍ ከተሞች ለቆ ወጥቷል። የኢትዮጵያ መንግስት ደግሞ እነዚህን ከተሞች መልሶ መቆጣጠሩን አስታውቋል። ይሄ የዓለም አቀፉ ማህበረሰብ ኢትዮጵያ ላይ ያደጋ ስጋት እንዳለ ሲያስታውቅ በነበረው ሁኔታ ላይ ለውጥ ያመጣል? በአጠቃላይ በአፍሪካ ቀንድ ሰላም ላይስ ምን አይነት አንድምታ አለው? እንደሚመስለኝ በቀጠናውም ሆነ በዓለም አቀፉ ማኅበረሰብ ሁኔታውን የሚከታተሉ ሰዎች አሁንም ፖለቲካዊ መፍትሔ ለማምጣት ጥረታቸውን የሚቀጥሉ ይመስለኛል። ሁኔታው አሁንም እንደገና እንደመሆኑ ሁሉም ወገኖች በወታደራዊ ኃይል ድል ሊገኝ እንደማይችል ተገንዝበዋል ብዬ ተስፋ አድርጋለሁ። ያ ካልሆነ አማራጩ ሌሎች ከተሞችንም ጨምሮ ስር የሰደደ ግጭት ነው። ኢትዮጵያ ደግሞ ለዚህ አቅም የላትም። ስለዚህ ዓለም አቀፉ ሕብረተሰብ የሰላም አታሞን መምታት ይቀጥላል ብዬ እጠብቃለሁ። ሙረቲ ሙቲጋ ክራይስስ ግሩፕ የተሰኘው ዓለም አቀፍ ቀውስ አጥኝና ተንታኝ ተቋም የአፍሪካ ቀንድ ቅርንጫፍ ኃላፊ፣ በኢትዮጵያ ባለው ወቅታዊ ሁኔታ ላይ ሀሳቡን ስላካፈሉን እናመሰግናለን። እኔም አመሰግናለሁ። እኔ ደግሞ አመሰግናለሁ ሊሊ ለዚህ ዘገባ። በዴሞክራሲ በተግባር ክፍለ ጊዜ የተደመጠ ዝግጅት ነበረ። ተከታዩ ሴቶችና ቤተሰብ ነው። ባለፉት ሦስት ዓመታት ውስጥ በተለያዩ የኢትዮጵያ አካባቢዎች የተፈናቀለው ሰው ቁጥር እጅግ ግዙፍ ነው። በዚህ መፈናቀል ውስጥ ታዲያ ግንባር ቀደም የሆኑት ተጎጂዎች ሴቶችና ሕፃናት ናቸው። ለተለያዩ አካላዊና የስነ ልቦና ጉዳቶች ተጋልጠዋል። ከእነዚህ ተፈናቃዮች ሁለቱን ኤደን ገረመው አነጋግራ ተከታዩን ለምሽቱ ሴቶችና ቤተሰብ ክፍለ ጊዜ ይዛለች። ቤቴ በጣም በቃ ቁጡ ሆኗል። ይነጫነጫሉ፣ ያለቅታሉ ቤት ሲቀየርባቸው ሕጻናቶች ናቸውና ምኝታም ሲቀየርባቸው የለመዱትን ሁኔታ የለመዱትን ቤት ሳቅ ሲያጡ ምን እንደሚነግራ ግር አይገባናል። የደረሰብን የሞራል ውድቀት ወይም በዚ በቃላት ሊገልጸው የሚችለው አይደለም። ባለቤቴ ሰርቶ መግባት የለመደ መስራትን የለመድን ልጆች ያስተምራለን ብዬ ቤታችን ጥሩ ደስታ፣ ሳቅ የነበረ ቤታችን አሁን ያለንበት ቦታ ሰዎችን ሁላ አስተምረበሽ ረብሻቸው ይሆን ብለን ሁላ እንጨነቃለን እኛ ማልቀስ መጨነቅ ነው። በጣም ሁሌ ወይዘሮ ቅድስት ጌታቸው ይሰኛሉ። ሁለት ህጻናት ልጆቻቸውን ይዘው በሰሜን ኢትዮጵያ የጀመረው ጦርነት እየተንሰራፋ ሲመጣ በድንገት ብድግ ብለው መሸሻቸውን ይናገራሉ። አዲስ አበባ ዘመድ ቤት ከባለቤታቸውና ከልጆቻቸው ጋር ቢያርፉም ከፍተኛ የሆነ ጭንቀት አጋጥሟቸዋል። በተለይም ደግሞ የልጆቻቸው ቤተሰብ መናፈቅ እንዲሁም ከትምህርት ገበታ መራቅም ያሳስባቸዋል።

የተለያዩ ጥናቶች ሴት ተፈናቃዮች ስለ ቤተሰቦቻቸው ብቻ ሳይሆን ስለ ማህበራዊ መስተጋብሮችና ትስስሮች እንደሚጨነቁ ይጠቁማሉ። ወይዘሮ ቅድስትንም የሚያሳስቧቸው ጉዳዮች ታዲያ በተጠቀሱት ብቻ አያበቁም። እሳቸውም አሁን ባረፉበት ቤት ውስጥ ሰዎችን አስቸግረን ይሆኑ ወይ፣ በቀጣይ ስ እንዴት እንኖራለንና ቀድሞ ከቀያቸው ለቀው መውጣት ያልቻሉ ቤተሰቦችስ እንዴት ይሆኑ የሚለው ሁሉ የጭንቀታቸው ምክንያት ነው። ካረፍን በኋላ ነው የቤተሰቦቻችንን ድምፅ እንኳን መስማት አልቻለም። እኔም ላይ እንደወደቁ እንዴት እንደሆኑ ይምሩ ይሙቱ የምናውቀው ነገር የለም። የቤተሰቦቻችንን ነገር እና ልጆቻችንንም እዚህ አሁን ያለ ነው። እዚህ እንዴት ሁነን ነው የምንመለሰው? ምንድን ነው የምናደርገው? ቤተሰብ ጋር እስከምቼ ነው የምንቀመጠው? የቤተሰብ ሰው ስራ ሳይኖረን ልዩ ዘንድ ሰብ ላይ እንደገና ሌላ ጫና መፍጣት ከባድ የሆነ ሁኔታ ላይ ነው ያለ ነው። እና ልጆች ምን እንደማረጋቸው ሁላ ግራ ይገባኛል። ያንዳንድ ቀን ቁጭ ጊዜ ታስሮ ይጠንቀኛል። ምንምን ቆያለን ብለን ያሰብነው ነገር ያሉ የተዘገሚበትን ነገር ምን እንደዚህ አይነት ነገር ይመጣብናል ብላ የማንጣበት የማንገባበት አገሮች ሀገር አናውቀውም። ብዙ ወጥ መውጣት መግባት ከባድ ነው እየሆነብን ያለው ህይወት በጣም እየከበደን ነው ያለው። ያለንን ጨርሰናል። ደግሞ ዝም ምን ምንም አዲስ አበባ ኑሮ ውድነት ኑሮ በጣም ከባድ ነው። አዲስ አበባ ልጅ ይዘን ሁለት ልጅ ይዞ ያው ለልጅ ቀጥላለ ወተካለ ምን አለ ከባድ ነው እየሆነብን ያለ ነው እና ሰውን በጣም እያስቸገርን እንደሆነ እየገባን ስለሆነ በጣም እየተሳቀቅን ነው ያለ ነው ልክ እንደሳቸው ሁሉ በተመሳሳይ ሁኔታ ውስጥ ያሉትና ችግራቸውን ያጋሩን እናት ደግሞ ወይዘሮ መንበረ አስማማው ናቸው። ወይዘሮ መንበረ የሁለት ልጆች እናት ሲሆኑ ልጆቻቸው በአስራዎቹ ማገባደጃ እድሜ ላይ የሚገኙ ናቸው። ልጆቼ ስለ ስራና ስለ ትዳር በማሰቢያ ጊዜያቸው ግራ መጋባታቸውና ተስፋ የሚያስቆርጥ ሁኔታ ውስጥ መሆናቸው ያሳስበኛል ይላሉ። ምንም ዘና በጫማ በነጠላ ጫማ ነው

እግር ነው በጣም ያዝናሉ። በጣም ሰው እንደዚህ አይነት የመፈጠሩ በጣም ያዝናሉ። ወይዘሮ መንበረ ራስን ችሎ ከመኖር ወደ ተረጅነት መውረዳቸው በእድሜ ዘመናቸው ያፈሩትን አለኝ የሚሉትን ጥሪት ጥለው መምጣታቸውና በተለይም ወደፊት የሚሆነውን ነገር ደግሞ በእርግጠኝነት አለማወቃቸው የሚያሳስባቸው ሲሆን ከዚህ በተጨማሪም በአሁን ሰዓት የቀሪ ወገኖቻቸው ደህንነትም ያስጨንቀኛል ይላሉ። ናሁን ስልክ ማልሰራም ማን ኖር ማን ሞት ማን እንደጣ የሰማ ነው ነገር የለም። የጠሩ ህቶች አሉ። እዛ ሁለት ህቶች አሉ ስልቶች አሉ፣ ግን የሚወጣው ሁለቱ እዛ ቀርተዋል። ምን እንደሆን እንደተፈጠረ አናቅ። ያቤር ነው የሚያውቀው። ወይዘሮ መንበረና ወይዘሮ ቅድስት በግለሰቦች ልገሳ ምግብና መሰረታዊ ቁሳቁሶች ቢሟልላቸውም ነገር ግን መንግስት ተገቢውን ድጋፍ እንዳላደረገላቸው በመግለጽ በተለይም ለእናቶች ትኩረት ሊደረግ ይገባል ሲሉ ጥሪ ያቀረቡ ሲሆን የአሜሪካ ድምፅ ከዚህ ቀደም በተመሳሳይ ጉዳይ ላይ የጋበዛቸው የኢትዮጵያ የሕግ ባለሙያ ሴቶች ማህበር ዳይሬክተር ሌንሳ ቪናም ሁሌም ቢሆን በግጭት ወቅት ሴቶች ለተለያዩ አካላዊና ስነ ልቦናዊ ጥቃቶች ተጋላጭ በመሆናቸው ትኩረት ሊደረግ ይገባል በማለት አሳስበው ነበር። ዓለም አቀፍም ይሆን በተለያዩ ጊዜ ቦታዎች ላይ በሚፈጠሩ የግጭት ወይም ከፍተኛ የሆነውን እዳ የሚከፍሉት ሴቶችና ህፃናት እንዲሁም አረጋውያን እና አካል ጉዳት እንደሆነ የታወቀ ነው እና ሰፖርቶችን መስጠት ያው መንግስት ዜጎችን የመጠበቅ ትልቅ ኃላፊነት አለበት ብዬ ነው የማስበው። ይሄ የመንግስት ስፔስቲክ ስራ ነው በሚያደርጋቸው ማናቸውም የሆኑ እንቅስቃሴዎች ለመጀመሪያ ትኩረት መስጠት ያለበት ለዜጎቹ ጥበቃ ማድረግ ላይ ነው ብዬ ነው የማስበው። ለዜጎች ጥበቃ በሚያደርግበት ደግሞ ይበልጥ ተጋላጭ የሆኑትን የማህበረሰብ ክፍሎችን ማሰብ ተገቢ ነው ብዬ አስባለሁ ኮርስ እየተደረጉ ነው ግን ያው ገደም መጠናከል አለባቸው ብዬ አስባለሁ በግጭትና በጦርነት ውስጥ የሚያልፉ ሴቶች ከምግብና ከመጠለያ እንዲሁም ከደህንነታቸው በተጨማሪም እነዚህ ሁኔታዎች የሚያስከትሏቸው የስነ ልቦና ጫናዎችም ትኩረት ሊደረግባቸው እንደሚገባ የስነ አእምሮና የስነ ልቦና ባለሙያዎች ይናገራሉ በአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ አመሰግናለሁ ኤደን ለዘገባው። ተከታዩ ዝግጅትም እንዲሁ ተፈናቃዮች ሰፈር አካባቢ ያቆየናል። ብዙ ድርጅቶች የምግብና የመጠለያ አገልግሎቶችና እርዳታ እያደረሱ ናቸው። አንድ ድርጅት ግን የተለየ አገልግሎት እየሰጠ ነው። በየመጠለያው እየዞረ መጽሐፍት ያድላል። ሀብታሙ ስዩም። በሚሊዮኖች የሚቆጠሩ ኢትዮጵያን ውሎና ዳራቸው የወትሮ ቤታቸው አይደለም እንደ ነገሩ የተሰራ ጊዜያዊ ማቆያ እንጂ። አንድ ዓመት ያስቆጠረው ጦርነት እንዲሁም ከዚያ በፊት በተለያዩ አካባቢዎች የተፈጠሩ ግጭቶች በርካታ ቤተሰቦችን አፈናቅለዋል። የሀገሪቱ መንግስትና ዓለም አቀፍ ተቋማት ለዕለት ፍጆታ የሚውሉ ምግብና መጠጥን የመሳሰሉ ቁሳቁሶችን ለማቅረብ ሲጥሩ ይታያል። ኢትዮጵያ ሬድስ የተሰኘው ድርጅት ግን ለየት ባለ መልኩ ለተፈናቃይ ቤተሰቦች የሚያደርሰው ስንቅ መጽሐፍ ነው። እንደምን መጽሐፍ ከምግብና ከመጠጥ ረድፍ ተቀመጡ የሚል ጥያቄ ከተነሳ የድርጅቱ የቦርድ ሊቀመንበር ማልኮልም ክላርክ መልሳ አላቸው። ይሄ ጥሩ ጥያቄ ነው። ብዙዎቻችን ይህንኑ ነው የምናስበው። እውነት ነው፣ የተጠቀሱት ነገሮች አስፈላጊ ናቸው። መጽሐፍት በእጅጉ አስፈላጊ የሆነበት ምክንያት አለ። እኒህ ሕፃናት ከትምህርት ርቀዋል። በሕይወታቸውም በተወሰነ መጠን ተስፋ እያጡ ነው። መፈናቀል የፈጠረባቸው የአእምሮ መረበሽም አለ። ስለ መጪው ዘመን የሚታወቅ ነገር የለም። ግጭቱ ተመልሶ ሊመጣ ይችላል። በዚህ የጭንቅ ጊዜ ጥሩ ታሪክ ያላቸው አይነግቡ መጻሕፍት የሕፃናቱን ትኩረት ወደ መልካም ለመምራት ይቻላቸዋል። የማንበብ ክህሎቱን ከማሳደግ ትምህርታዊ ጠቀሜታቸው ባሻገር ወደ ሌላኛው ዓለም፣ ወደ ሌሎች መልካም ዕድሎች፣ ደስታና ፍንደቃ ተመስጠው የመውሰድ አቅም አላቸው። ይሄ ድንቅ ነገር ይመስለኛል። ይህ ለየት ያለ መርሃ ግብር በአማራ ኦሮሚያ፣ ሶማሌ ክልል ውስጥ የሚገኙ 150 ቤተሰቦችን አዳርሰዋል። ይህን አገልግሎት ወደ ትግራይ ክልል ለማስፋፋት ፍላጎት ቢኖርም በሰሜኑ ኢትዮጵያ ክፍል የተካረረው ጦርነት መሰናክል ሆኗል። እያንዳንዱ ቤተሰብ በነፍስ ወከፍ ሶስት መጽሕፍት እንዲደርሱት መታለሙን መጽሕፍቱም በሦስት ቋንቋዎች የተጻፉ እንደሆነ ይናገራሉ። መርሃ ግብሩ መጽሕፍትን ከማዳረስ የላቀ ግብ እንዳለውም ያክላሉ። ማልኮልም ክላርክ I think the ግባችን መጻሕፍቱን ማዳረስ ብቻ አይደለም። በወላጆች መካከል የእውቀት ሽግግርና መነቃቃት እንዲተላለፍም ማድረግ ነው ፍላጎታችን። ከዚህ አልፎ ማንበብ የሚችሉ ተለቅ ያሉ ልጆች በራሳቸው ቋንቋ የተጻፉ አስደሳቾቹን በስዕሎች ያጌጡ መጻሕፍትን አንብበው የማንበብን ጥቅም ራሳቸው እንዲረዱም እንፈልጋለን። በዕድሜ ላነሱት ለሕፃናትም ይህ ነገር ቀልባቸው ሊወስድ እንደሚችል ማሰብ ጠቃሚ ነው። ለዚያም ነው ያሰራጨናቸው ዋና መቀመጫውን በዩናይትድ ስቴትስ መነሶታ ግዛት ያደረገው ኢትዮጵያ ሪት ተቋም የአሁኑ እንቅስቃሴው ሰሞንኛ ትኩረትን ሳበ እንጂ ከ20 ዓመታት በላይ የሕፃናትን የንባብ ክህሎት ለማሳደግ፣ የንባብ ባህልን በኢትዮጵያ ለማጎልበት ያለሙ ስራዎችን ሲከውን ሰንብቷል። ኢትዮጵያ ውስጥ በሚገኙ ሰራተኞቹ አማካኝነት ከ300 በላይ ትምህርት ቤቶች ውስጥ ለሚማሩ ከመቶ ሺህ በላይ ተማሪዎች የእንግሊዝኛና በሀገሬው ቋንቋ የተጻፉ መጽሐፍትን እንዳዳረሰ የድርጅቱ ገጽ ይናገራል። በድርጅቱ ስሌት አንድ ሚሊዮን በሚሆኑ ህጻናት ዘንድ አጠቃላይ በጎ ተጽዕኖ ፈጥሯል። መላለምን ያነጋገረው የኢትዮጵያ ውስጥ ሁኔታ ግን ድርጅቱ ወቅቱን የሚመጥን መርሃ ግብር እንዲያሰናዳ ምክንያት እንደሆኑት ማልኮልም ክላርክ እንዲህ ያስረዳሉ። ተቋማችን አነስተኛ ቢሆንም ህጻናት የሚያነቧቸው መጽሐፍት በማዳረስ ላይ እናተኩራለን። የንባብ ልምድና ንባብን ማበረታታት የሁሉም ትምህርት ቤቶች መሰረት ነው። ለዚያም ነው በዚህ ተግባር የቆየ ነው። በአገሪቱ በሚገኙ በአብዛኛው የህዝብ በሆኑ ትምህርት ቤቶች ውስጥ ሰማንያ ቤተ መጻሕፍት አዋቅረናል። በአሁኑ የቀውስ ጊዜም ብዙ ተግባራት እያከናወን እንገኛለን። የተፈናቀሉ ቤተሰቦችን በምን መልኩ ልንደግፍ እንችላለን በሚል ስናስብ ነበር። የኮቪድ-19 ቫይረስ በፈጠረው ቀውስ ምክንያት ሕፃናት ቀደም ብሎ ትምህርታቸውን አቋርጠዋል ይህ በራሱ በግለሰቦች ትምህርት ላይ ጫና ፈጥሯል እነዚህ ቤተሰቦች ከተፈናቀሉ በኋላ ደግሞ የተለመደ ሕይወት እየገፉ አይደሉም ልጆች ወደ ትምህርት መሄድ አልቻሉም የዓለም ባንክ ሪድ አውት የሚባል መርሃ ግብር እንዳለው ከሰማም በኋላ ከባንኩ ጋር ተገናኘን መርሃ ግብሩ ወላጆች ልጆቻቸው እንዲያነቡ ለማበረታታት መጻሕፍትን ያሰራጫል። ከእነሱ ጋር አብሮ ለመስራት ከተስማማን በኋላ በማቆያ ጣቢያዎች ውስጥ ለሚገኙ ተፈናቃይ ቤተሰቦችና የትምህርት ዕድል ለሌላቸው ወይንም ዕድሉ ላነሰባቸው በቀጥታ መጽሐፍትን ስለማዳረስ ተወያይተናል። ተቋሙ ይህን ስራ የሚያከናውነው ከትምህርት ሚኒስቴርና የተፈናቀሉ ወገኖችን ጉዳይ ከሚመለከቱ ባለስልጣናት ጋር በመተባበር ነው። እስካሁኑ ጥረት ከባለስልጣናትም ሆነ ለልጆቻቸው የንባብ ማስተማሪያ ቁሳቁሶችን ሲያፈላልጉ በነበሩ ወላጆች ዘንድ መልካም ምላሽ ማግኘቱ የሚናገሩት ሊቀመንበሩ በተፈናቃይ ቤተሰቦች ልክ መጽሐፍትን ለማዳረስ አለመቻላቸውን ግን እንደ ተግዳሮት ያነሳሉ። የአሁኑ አገልግሎት የተወሰኑ ቤተሰቦች ላይ ያነጣጠረ ነው። ቀንና አቅም ሲገጣጠም አገልግሎቱን የማስፋት ዓላማ እንዳላቸውም ተናግረዋል። አብረውም የሀገሬውን የንባብ ባህል የማሳደግ ህልማቸውን ያጋራሉ። ኢትዮጵያ እጅግ ድንቅ ባህልና ታሪክ አላት። የንባብ ባህልን በተመለከተ ግን በቤታቸው ውስጥ መጽሐፍትን ለማግኘት የቻሉትና ፍላጎት ያደረባቸው ኢትዮጵያውያን ቁጥር ጥቂት ይመስለኛል። በጣም ጥቂትና በትምህርታቸው የላቁ ሰዎችና ፈቃደኛ የሆኑ ሰዎች ብቻ ናቸው። በአንዳንዶቹ ቤተሰቦች ቤት ውስጥ ከአብዛኛው የኢትዮጵያ ቤተሰቦች የሚበልጥ የመጽሐፍ ክምችት ይገኛል። ኢትዮጵያ ውስጥ ለንባብ የሚሆኑ ነገሮችን ማግኘት ከባድ ነው። እኒህ ህፃናት ለመደበኛ ትምህርት ምንም አይነት እድል የላቸውም ወይንም ያላቸውን እድል አነስተኛ ነው። በእኛ በኩል መጽሐፍቱን እያዳረስን እውቀትን እየመገብን እንገኛለን። ኢትዮጵያ ሪድስ የቀጣይ ጊዜያት እቅዶቹ ብዙ ናቸው። ከእነዚህ መካከል አንዱ ኦፕን ሃርት ቢግ ድሪምስ ከተሰኘ ድርጅት ጋር በመተባበር ኢትዮጵያ ውስጥ በሚነገሩ ቋንቋዎች የሚሰናዱ መጽሐፍትን የሚጽፉ ደራሲያንን ማበረታታትና ከእነሱ ጋር መስራት እንደሆነ የድርጅቱ የቦርድ ሊቀመንበር ወይም ፕሬዚደንት ማልኮልም ክላርክ በአሜሪካ ድምፅ አክለዋል። ሀብታሙ ሲዩም፣ ዋሽንግተን ዲሲ። አመሰግናለሁ ሀብታሙ ለዘገባው። ልክ የዛሬ 126 ዓመት በዛሬዋ ዕለት እምባላጄ ላይ በሻለቃ ቶሲሊ የተመራ የጣሊያን ወታደር አፄ ምንሊክን ገጠማቸው። የአፄ ምንሊክ አዛዦች ራስ መኮንን ወልደ ሚካኤል የአጼ ኃይለሥላሴ አባት፣ ራስ መንገሻ ዮሐንስ የአጼ ዮሐንስ ልጅ፣ እንዲሁም ራስ ወሌ ብጡል ነበሩ። ቶሲሊን አሸነፉት፣ ገደሉትም። በዚህ የተናደደው ጠቅላይ ሚኒስትር ቶሲሊ ሀያ ጠቅላይ ሚኒስትር ክሪስፒ ሀያ ሚሊዮን ሊሬ አስመድቦ በካቢኔው ኢትዮጵያን እንደገና ወረረ። ዕጣው አድዋ ላይ ተደመደመ። የዛሬ ዝግጅታችንን በዚሁ ተደመደመ። ጤና ይስጥልኝ። Gidi <laughs>